ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም፣ ሰላም እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግደር ነው። ጋቢና ቪኦኤ አስገባችሁት። የጋቢና ጉዞ ከአሜሪካ ድምጽ ሬዲዮ ተጀምረዋል። ከጽዮን ግርማ ጋር ለ30 ደቂቃዎች አብረናችሁ እንጓዛለን። ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ በሐዋሳ ከተማ በትላንትናው ዕለት የጨንበላላ የፊቼ በዓል ዋዜማ አከባበርን ተከትሎ በተደረገ ተቃውሞ የሰው ሕይወት መጥፋቱ ተገለጸ። ለምሳሌ ወላይታ ሲቪናውን በሚነካ መልኩ ሆ ይውጣልን ይሄ መሬት የኛ ነው የሚል ዘፈን የሚል ጭፈራ በስዳምኛ እየዘፈኑ ነው። ከዚህ ሀገር ሁሉም ወላይታ ይውጣ በምል ኦኬ። በጣም ተሳሳቴ ነው። አንዳንድ መረጃዎች ምልሽ ስዳማ ከየተኛውም ኢትዮጵያ ብሄረሰብ ለሌላው ቦታ የሚሰጥ ነው። ዝርዝሩን ይዘናል። በሌላኛው ዘገባችን ደግሞ ከመሬታቸው የተፈናቀሉ ገበሬዎችን ያቀፈ የግብርና ልማት ስራን የሚያስቃኝ ዘገባ ይዘናል። የምግብ አቅርቦት ላይ ትኩረት ሰጥቶ የሚንቀሳቀስ አክሲዮን ማህበር መሆኑ ሁለተኛ ደግሞ የልማት ተነሺዎች ከይዞታቸው ላይ ሳይፈናቀሉ በእጃቸው በቅርጭ ጥቂት ይዞታቸው ላይ እንደ ማንኛውም ሰው ተደራጅቶ መስራት እንዲችሉ አቂም መፍጠር። የምሽቱ የጋቢና እንግዳ ግርምተ ሳይቴክ የተባለ መጽሐፍ ደራሲ ሰለሞን ሙልጌታ ካሳ ነው። ለወጣቶች መንግስት፣ ሩዋንዳ ለምሳሌ የቴክኖሎጂ ፈጠራ ሀሳብ ላለው ወጣት ቼክ ይቆረጥለታል። ሉዝ ቢያደረግም ሪስኩ ተወስዶ ማለት ነው። ያ አይነት ነገር ምክንያቱም ይሄ ኢንኩቤሽን እና የስታርትአፕ ኮንሰፕት ገና የለም ኢትዮጵያ ውስጥ። በብዛት አሉ፣ በጣም የሚሰሩ ሰዎች። ሁሉንም ከዝግጅታችን ታገኙታላችሁ። ከሀቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከአሁኑ ወዲያ ከሰሜን ኮሪያ የሚደቀን የኒኩሌር አደጋ የለም ሲሉ ዛሬ ተናግረዋል። ፕሬዚዳንቱ ይህን ያሉት የሰሜን ኮሪያው መሪ ኪም ጆንግ ኡን ጋር በሲንጋፖር ተነጋግረው ከተመለሱ በኋላ ነው። ከረጅም ጉዞ በኋላ ዛሬ ገባሁ፣ ነገር ግን ስልጣን ከያዝኩበት ቀን ይልቅ ሰው ሁሉ በአሁኑ ወቅት ደህንነት እንዲሰማው ይገባል የሚል መልእክት በትዊተር አሰምተዋል። ከኪም ጆንግ ኡን ጋር ያደረግኩት ስብሰባ ጥሩና አዎንታዊ ተመክሮ ነበር ብለዋል። ሰሜን ኮሪያ ለወደፊቱ ትልቅ መሰረት አላት ሲሉም አክለዋል። የሰሜን ኮሪያው መሪ የኮሪያ ልሳነ ምድር ከኒውክሌር መሳሪያ ነጻ እንድትሆን በትናንቱ ስብሰባ ተስማምተዋል። ትራምፕ በበኩላቸው ከደቡብ ኮሪያ ጋር የሚደረገውን ወታደራዊ ልምምድ እንደሚያቆሙ ባልተጠበቀ ሁኔታ ተናግረዋል። አንዳንድ ከሰሜን ኮሪያ የከዱ ሰዎች ፕሬዚዳንት ዶናልድ ትራምፕ ከኪም ጆንግ ኡን ጋር ተገናኝተው ከተነጋገሩ በኋላ የሰሜን ኮሪያውን መሪ ማሞገሳቸው አስከፍቷቸዋል። ጨቋኙ የሰሜን ኮሪያ መንግስት ለሚፈጽማቸው የሰብአዊ መብት መረገጣዎች መውቀስ ሲኖርባቸው አሞግሰዋቸዋል የሚል ቅሬታም አሰምተዋል። ትላንት ሴጋምፑር ውስጥ ሁለት መሪዎች ተገናኝተው በተነጋገሩበት ወቅት የሰሜን ኮሪያው መሪ ግሩም ሰውና ታላቅ መሪ ናቸው ከማለታቸውም በላይ ለሕዝባቸው ደህንነት አበክረው ይቆረቆራሉ ብለው እንደነበር የሚታወስ ነው ህዝባቸውን ይወዳሉ ሲሉ ማዕከላቸው ነው ነዋሪዎቹን ያስቆጣው። በስደት ያለውን የየመን መንግስት የሚደግፈው በሳውዲ አረቢያ የሚመራው ጥምረት ሁዴዳ በተባለችው ዋና የወደብ ከተማ ላይ ዛሬ ወረራ ከፍቷል። ሁቲ አማጺያን ሁዴዳንና የየመንን መዲና ሰንአን ይቆጣጠራሉ። የጥምረቱ አካል የሆነው የተባበረው የአረብ ኤሚሬቶች ሁቲዎች ከወደብ ከተማይቱ እንዲወጡ የተሰጣቸው የጊዜ ገደብ ዛሬ ማለፉን ገልጿል። በመጨረሻም የኢጣሊያ መንግስት ሕይወታቸውን ባተረፈው መርከብ ውስጥ የነበሩትን በብዙ መቶች የሚቆጠሩ ፍልሰተኞችን አልቀበልም በማለቱ የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን መንግስቱን ከማውገዛቸው ጋር በተያያዘ ኢጣሊያ ዛሬ የፈረንሳይን አምባሳደር ጠርታ አነጋግራለች። ኢጣሊያ በዓለም አቀፍ ሕግ መሰረት ፍልሰተኞቹን የመቀበል ግዴታ አለባት ብለዋል ማክሮን። አብዛኞቹ ፍልሰተኞች ከሳህራ በመለስ ካሉት የአፍሪካ ሀገሮች የተሰደዱ ናቸው። የፈረንሳይ መንግስት ቃል አቀባይ ቤንጃሚን ግሪቪክስ በተናገሩት መሰረት የኢጣሊያን መንግስት በእንዲህ አይነት የሰብአዊ ሁኔታ ላይ ያሳየው ባህሪይ ኃላፊነት የጎደለው ነው ሲሉ ለካቢሊያቸው አስገንዝበዋል። አድማጮች፣ ለሰዓቱ የያዝናቸው ናቸው አጠር ያሉ የምሽቱ ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር። ወደ ደቡብ ኢትዮጵያ ይሆናል የምናመራው። በትናንትናው ዕለት በሐዋሳ ከተማ የፊቼ ጨንበላላ በዓልን ዋዜማ ተከትሎ በተፈጠረ ግጭት የሰው ህይወት መጥፋቱን ከ30 የሚበልጡ ሰዎች ደግሞ መቁሰላቸውን በሐዋሳ ከተማ ያነጋገርናቸው ናቸው ነዋሪዎች ገልጸዋል። ይህንን ዘገባ ስትከታተል የቆየችው ጽዮን ግርማ ናት። ጽዮን፣ ግጭቱ እንዴት ነው የተነሳው? ጉዳቱስ ምን ይመስላል? ተቃውሞም እንደነበረ ሰምተናል። ሲዘርዘራ አድርገሽ ግለጭልን። እንግዲህ ይህንን በተመለከተ ማብራሪያን ለማግኘት ወደ ተለያዩ አካላት ደውዬ ነበር። ምክንያቱም ሐዋሳ ከተማ በጣም በርካታ ብሔር ብሔረሰቦች የሚኖሩባት ከተማ በመሆኑ ግጭቱ የብሔር መልክ የያዘ ነው ሲሉ የተለያዩ ሰዎችን ለማነጋገር ሞክሬ ነበርና ከሰጧቸው አስተያየቶች ውስጥ የተወሰኑትን ጨምቄ ለማግኘት እንደሞከርኩት ነዋሪዎቹ እንደሚሉት በየአመቱ የሚከበረውና በተባበሩት መንግስታት ድርጅት የትምህርትና የባህል ሳይንስ ድርጅት ድርጅት ዩኒስኮ ከተመዘገቡት ሶስት አመት የሆነው የሲዳማ ብሔረሰብ የዘመን መለወጫ የፊቼ ጨምበላላ በዓል ነው። ዛሬ ተከብሯል። ትላንትና ዋዜማው ነበረ። በዚህ ዋዜማ አከባበር ላይ እንግዲህ በጣም ብዙ ሕዝብ ቁጥር ያለው ሰው አደባባይ ላይ ወጥቶ ይዘፍን ነበር፣ ዘፈን ያሰማ ነበር እና ለግጭቱ መነሻ የሆነው ያ ዘፈን ነው የሚሉት። በዚህ ዘፈን ላይ ይሰሙ የነበረው የከተማው አስተዳዳሪዎች፣ የክልሉ መንግስት ግለሰቦች ስም እየተጠራ እነዚህ ግለሰቦች ስልጣናቸውን ይልቀቁ፣ ያስረክቡ ጊዜው ተቀይሯል የሚል ይዘት የነበረውና ያንን ተከትሎ ደግሞ በጭፈራው መካከል ብሔርን ተኮር ያደረገ ቅስቀሳ፣ ትንኮሳ ተደርጓል። የዚህ ብሔር ሰዎች የብሔሩ ተጠቅተና አይደለም እነዚህ ብሔር ከዚህ ከተማ ይውጡልን፣ ይሄ መሬት የኛ ነው የሚልና ያን ደግሞ ወደ ገበያው ባልተለመደ ሁኔታ ይሄ በዓል እንግዲህ ከዚህ በፊት በጋራ በሰላም ሲከበር የነበረ ደስ የሚል በዓል ነው። ባልተለመደ ሁኔታ የተወሰኑ ቡድኖች ወደ አንድ አካባቢ በመምጣት እነዚህ ሰዎች ይውጡልን እያሉ እንደ መወርወር ድንጋይ መወርወር አይነት ትንኮሳዊ ስለነበሩ እሱ ወደ ግጭት አምርቷል ነው የሚሉት። እንግዲህ እስቲ አንድ ነዋሪ እንዳልኩት ከሁለት ብሔር ተወላጆች ለማናገር ሞክሬያለሁና እስቲ አንደኛው የሚሉን እንስማና ከዛ ደግሞ እንከተላለን። ጀምሮ የነበረው ነገር ትንኮሳ ነው በአንድ በኩል ስም እየጠሩ ባለስልጣናትን ለምሳሌ አቶ ሽፈራው ይልቀቁልን፣ አቶ ሽፈራው እኛን አይወክሉም፣ ይውረዱልን ያሉ ነበረ አቶ ደሴን እንደዚው የአቶ ሽፈራውን ቲሸርት ገልብጦ ለብሰዋል። ብዙ ወጣቶች እንደዛ አይነት ነገር ነው ያካሄዱት እና ከዛ ላይ ደግሞ እነዚህ ስም እየጠሩ ብሔሮችን ስም እየጠሩ ብሔርን ተኮር ያደረገ ለምሳሌ ወላይታ ሲቪናውን በሚነካ መልኩ ሆ ይውጣልን፣ ይሄ መሬት የኛ ነው የሚል ዘፈን የሚል ጭፈራ በስዳምኛ እየዘፈኑ ነው ከዚህ ሀገር ሁሉም ወላይታ ይውጣ በሚል እንግዲህ ይሄ የአንደኛው ነዋሪ አስተያየት ነው። ከዛ በኋላ ወደ ግጭት አመራ ነው የሚሉት። ሁለቱም ያነጋገርኳቸው ነዋሪዎች የሚስማሙበት የሟቾች ቁጥር ላይ ነው። ሁለቱም አራት ሰዎች ሞተዋል ይላሉ በአይናቸው የተመለከቱትን እና የሚገርመው ሁለቱም እኛ ስለሆነ ከኛ አካባቢ ስለሆነ የተጠቃ ነው ከኛን የሞተው ከኛን የሞተው ሆስፒታል ውስጥ ማረጋገጥ ይቻላል ይላሉ። ግን ነንበሩ ላይ ቁጥሩ ላይ ግን አራት ነው ይላሉ። የቆሰለውም ሰው ቁጥር ላይ ይስማማሉ። ሰላሳ ሰው ቆስሏል ሆስፒታል ምንጭ የሆስፒታል የሆስፒታል ና የመንግስት ምንጭ ለማግኘት ሞክሬ ነበር። ከፍተኛ ጥረት አድርጌ ነበር። ከከንቲባው ጀምሮ የዞኑን አስተዳዳሪዎች ስልካቸው አይመልስም። ሰዎች ሞተዋል፣ ቁጥሩ ግን እንዳልኩት የተረጋገጠ አይደለም። አሁን የግጭቱ ግን ከዚህ በኋላም ቀጣይ የሆነ ነገር ቢቀሰቅስ ይሄ ግጭት መፍትሄ ሊያገኝ ይገባል ይላሉ እነሱ። ይሄ የሲዳማ ማህበረሰብ ነው እንግዲህ በዛ በዘፈን ውስጥ ከብሔር ይውጡልን የሚል ግጭት አድርጓል በሚል የተወቀሰው ና ከዛ ደግሞ የሲዳማ ማህበረሰብ ተወላጅ የሆኑ ሰው አነጋገር የነበርና ና እሳቸው የሚሉት ቅሬታችን የቆየ ነው። ቅሬታችን ግን በከተማው አስተዳዳሪ ና በመልካም አስተዳደር ላይ ነው። የብሔረሰብ ግጭትን የሚቀሰቅስ ነገር አልተዘፈነም ይላሉ ና የነበረውን ዘፈን ያብራራሉ። እስቲ እንስማቸው። ጣም ወጣም ወይ ማለት ነው። ማንች አብይ ጋር እና አጣም ወራዳው የሚያለው እየጨፈረ ያለው በሰላማዊ መንገድ አማርኛ ሲተረጎም በመለስ ጊዜ ነው ጥያቄ የጠየኩት። የክልል አሁን የእግዚአብሔር ሰው አብይ ስለመጣ ሊወስደው መጥቻለሁ። በሰላም አብይ በቃ ምንም ድንጋይ ሳይዝ ምንም ሳይዝ ያው ቃልቻለ ይዘው ነው። ጦር እና ጋሻ ነው፣ ብትር ነው የያዙት። እዛ ናት ሴትም ወንዱ ከእዛ ውጪ ምንም ያደረገው የለም። ሌላውም ይውጣልኝ ያለበት ጊዜም የለም። አይህም ያው ሌላው ይጣልኝ የሚለው የተሳሳተ ነው። አቶ ሽፈራውም ብቻ ሳይሆን የዞኑ አስተዳዳሪም እንትም ብሎ በየቦታው ትላንት በስቲያ በእንሳ አካባቢ አርቦ ጎናና እንትን እያሉ ነው አቶ አክሉላ አክሉሉ አዱላ ለውጥ አላመጡም፣ ይነሱልን ምናምን እያለ ያው ስጨፍሩ ነበር። ስለዚህ የአስተዳደር ጥያቄ ነው ያነሳ ነው የአስተዳደር በዘፈን ነው ያስታው የአስተዳደር ጥያቄን ያነሳ ነው። ይሄ ደግሞ የቆየ ነው። የማንነት ጥያቄ በክልል የመተዳደር ጥያቄ ነው። እሱ ጥያቄ አሁንም አብሮን አለ ነው የሚሉት። እስቲ እንስማቸው። ኦኬ በጣም ተሳሳቴ ነው። አንዳንድ መረጃዎች የሚልሽ ስዳማ ከየተኛውም ኢትዮጵያ ብሔረሰብ በላይ ለሌላው ቦታ የሚሰጥ ነው ኦ እሱ የማይበላውን ለእንግዳ ብሎ ሚያስሚትና በጣም ርብሩ ህዝብ ነው። ማንም እንዲወጣለትም አይፈልግም። ስዳማ የሚፈልገው ድሮ ስዳማ ጠቅላይ ግዛት ተብሎ የነበረው ስዳማ አውራጃ ተብሎ የነበረው በራሱ ሲጠራ የነበረው ለነጻነት ታግለው ከሀያ አምስት እስከ ሰላሳ ሺህ የሚደርሱ ህዝብ አጥተው ለነጻነት ደርግን እየታገለ ማለት ነው። ዛሬ ደግሞ በአቅጣጫ አቅጣጫ የሚባለው በየትኛውም ዓለም ክፍል ላይ በፌደራሊዝም የሌለ ነው። ስለዚህ ደቡብ የሚባለውን ስም አንፈልግም። እኛ በስማችን መጠራት እንፈልጋለን፣ ክልል መሆን እንፈልጋለን ነው እንጂ ጥያቀው ያው ሽፈራው እንድነሳለት ይፈልጋል። ያው በጤጣላሁን ዲሆሞ ሽፈሪጋ ሾተ ያናዚባ ሾተ እያለ ሲጨፍር ነበር ማለት የሽፈራ አስተዳደር አስጠልሳል። ጊዜው የድሮ አይደለም። ዘመኑ የዶክተር አብይ ነው። ይነሳልን ነው እንግዲህ ጽዮን እርስ በእርስ ይሄኛው የዘፈነው እኛን አስቆጥቷል በሚል ከሚያነሱት ባሻገር ሌላ ተጨማሪ መረጃ ወይም ደግሞ ከመንግስት ምን ይጠበቃል? በሚል አነጋግረሻቸው ከሆነ ሰዎች ውስጥ ምናለ አነጋግሬያቸው ነበር መልሼ መላልሽም ጠይቂያቸው ነበር። እና እንደሰማኸው በሰላም ስንኖር የነበሩ ሰዎች ነን፣ እና ይሄ ነው ግጭቱ ይላሉ። እና የሚሉት ምንድን ነው እስከ ዛሬ ድረስ ይህንንም በዓል በሰላም ነው ያከበር ነው ስንኖርም የነበረው በሰላም ነው። እና ቡድኖች አሉና የፈለጉ ሰዎች ይኖራሉ ይሄንን የቀሰቀሱ ብለው ሁለቱም አካላት ጣታቸውን የሚቀስሩት ወደ ክልሉ መንግስት ነው። መጀመሪያ ላይ መንግስት የሰጠው መግለጫ የለም፣ የክልሉ መንግስት የሰጠው መግለጫ የለም። እና የመጀመሪያው ያነጋገርኳቸው መጀመሪያ ላይ የግጭቱ መነሻ ያሉት ሰው እስቲ፣ እሳቸው ይህንን በተመለከተ ወደ ክልሉ ጣታቸውን የሚቀስሩበት ምክንያት ያስረዱታል፣ እሱን እንስማ። ብዙ ጊዜ የመንግስት ባለስልጣናት ራሳቸው ሊያስነሱ ይችላሉ ብለን እንገምታለን። ራሳቸው አውቆ አስነስቶ ከኋላ ይሸሸጋሉ። ይሄ ደግሞ መሆን የለበትም። በግልጽ በስብሰባ ላይ መነጋገር መተማመን ነበረባቸው። ትናንት የዴደም ስብሰባ ነበረ። የዴደም ስብሰባ በተጠቃለለ ማግስቱ ይሄ ነገር መከሰቱ የሰው እጅ እንዳለ ነው የሚያስመስለው። ሲሆን እንግዲህ የክልሉን መንግስት አስቀድመሽ ደጋግመሽ የገለጽሽው ለማነጋገር ሞክረሻል፣ አልተገኙም። ግን መልሳቸውን በሰጡን ጊዜ ያው ይዘን የምንቀርብ ይሆናል። በተጨማሪም በዚህ በ ሀገር ውስጥ በሚገኝ መገናኛ ብዙኃን ላይ በዓሉ በዛሬው እለት በሰላም እንደተከበረና ከዛው ጋር በዛ ክልል ላይ በሌላ በወልቂጤ ከተማ ተቀስቅሶ የነበረ ግጭት በሰላም እንደተጠናቀቀ የሚጠቅስ ዘገባ ተላልፏል። የክልሉ መንግስት ግን በተደጋጋሚ ሞክረናል፣ በስም መጥቀስ እንችላለን። ስልካቸው ስለማይመለስ ምላሻቸውን ማግኘት አልቻልንም። ምላሻቸውን ለማግኘት ጥረታችንን እንቀጥላለን። ተከታዩ ዘገባችን ደግሞ የአካባቢው ማህበረሰብን ያሳተፈ ልማት ለማካሄድ የሚሰራ ድርጅትን ስራ የሚመለከት ይሆናል። በውጭ ሀገር የሚኖሩ ኢትዮጵያውያንን በአዲስ አበባ ከተማ ዙሪያ ከሚገኙ ገበሬዎች ጋር አብሮ በመስራት የምግብ ፍጆታን በተለይ ለመዲናዋ ለማሟላት የሚሰራ ድርጅትን የተመለከተ ነው። መለስካቸው አማ ተከታዩን ዘገባ አልኳል። ፍንፍኔ የልማት ተነሽ አርሶ አደሮችና ዲያስፖራዎች ንግድ አክሲዮን ማህበር ይባላል። የንግድ ስራ ማህበሩ የንግድ ማኅበሩ መሥራችና የዳይሬክተሮቹ ቦርድ ሰብሳቢ አቶ ለሚታዬ እንደሚሉት ይህ ማኅበር ወይም የንግድ ድርጅት ከሌሎች ተመሳሳይ ድርጅቶች የተለየ የሚያደርጉት ባሕርያት አሉት። ከእነዚህ ዋናው ጉዳይ የተቋቋመባቸው ዓላማዎች እንደሆኑም ያስረዳሉ። ይህን ሲዘረዝሩ ከአዲስ አበባ ከተማ መስፋፋት ጋር ተያይዞ አያሌ አርሶ አደሮች ከይዞታቸው መፈናቀላቸውን ያስታውሳሉ። በዚህ ምክንያትም በአርሶ አደሮቹና በቤተሰቦቻቸው ላይ ከፍተኛ ጉዳት ደርሷል። ለአርሶ አደሮች የተከፈለው ካሳ በቂ አልነበረም። ብዙዎቹም የት እንደደረሱ አይታወቅም። ለቀሪዎቹ አርሶ አደሮች ኩባንያው አልሞ የተነሳውን ዓላማም በአጭሩ ገልጸዋል። አሁን ያሉት ቀሪ የልማት ተነሺ አርሶ አደሮች፣ ከዚህ በፊት ብዙ ይዞታ የተወሰደባቸው የልማት ተነሺ አርሶ አደሮች በእጃቸው የቀረች ጥቂት ይዞታቸው ላይ ሳይፈናቀሉ እንደ ማንኛውም ኢንቨስተር ኢንቨስት አድርጎ ራሳቸውን መጠቀም እንዲችሉና ሀገራቸውን መጠቀም እንዲችሉ፣ ከዚህ ጋር ተያይዞ በሀገሪቱ ውስጥ ያለውን የጸጥታ ችግር ሁሉ ይደግፋል የሚል ግምት ኖሮን ይህንን ካምፓኒ ለማቋቋም ችለናል ማለት ነው። አክሲዮን ማህበሩ ግቤ ነው ያለው። ሌላው ቁም ነገር ከአዲስ አበባ ነዋሪዎች የምግብ ፍላጎት ጋር የተያያዘ ነው። እነዚህ በአዲስ አበባና በዙሪያዋ የሚገኙ አርሶ አደሮች ባላቸው የመሬት ይዞታ ላይ ልማዳዊውን የአሰራር ዘዴ ወደ ዘመናዊው የአሰራር ዘዴ ቢለውጡት ከፍተኛ ምርት ሊያገኙ ይችላሉ ተብሏል። በዚህም ምን ሊሰራ እንደሚቻል አቶ ለሚ ያብራራሉ። አክሶን ማይበሩ ይዞ እየተንቀሳቀሰ ያለው ራእይል በቴክኖሎጂ ራእይ በቴክኖሎጂ ቢደገፍና መንግስት እና ሌሎች ባለድርሻ አካላት ቢደግፉ ሙሉ የአዲስ አበባ ከተማ ነዋሪዎችን መመገብ የሚችል ፕሮጀክት ነው ማለት ነው። ይህ ነው አክሶን ማይበራችን ከሌሎች አክሲዮን ማህበራት ልዩ ሊያደርግ የሚችለው ማለት ነው፣ የምግብ አቅርቦት ላይ ትኩረት ሰጥቶ የሚንቀሳቀስ አክሲዮን ማህበር መሆኑን፣ ሁለተኛ ደግሞ የልማት ተነሺዎች ከይዞታቸው ላይ ሳይፈናቀሉ በእጃቸው በቀረች ጥቂት ይዞታቸው ላይ እንደ ማንኛውም ሰው ተደራጅተው መስራት እንዲችሉ አቅም መፍጠር የኦሮሚያ ብሔራዊ ክልላዊ መንግስት የሳይንስና ቴክኖሎጂ ኤጀንሲ ምክትል ዳይሬክተር ዶክተር ልጃለም አየለ በበኩላቸው አክሲዮን ማህበሩ የያዘው አላማ ከመሥሪያ ቤታቸው ዋና ዋና አላማ ጋር የሚቀራረብ መሆኑን አመልክተው ለአክሲዮን ማህበሩ ሊሰጠው በሚችለው ድጋፎች ተጨማሪ ማብራሪያ ሰጥተዋል። በውስን መሬት ላይ የተሻለ ምርትን አምርቶ ሰፊውን ማህበረሰብ መመገብ ነው ይሄ ማለት ሰፊውን የአዲስ አበባ ከተማና ዙሪያውን በምግብ ራሱን እንዲችል ማድረግ ነው። በዚህ ውስጥ ከኛ ተልእኮ ጋር ከኛ ራዕይ ጋርም የሚያገናኘው በውስን መሬት ላይ የተሻሉ ቴክኖሎጂዎችን አፈላልጎ ቨርቲካል አግሪካልቸር አምርቶ ሰፊውን ማህበረሰብ መመገብ የሚችል የሚል ሀሳብም ስለያዘ የነሱ አክሲዮን ማህበርም ይህንን ስራ ለመስራት በሰፊው ያቀደበት ስለሆነ እነሱን ለመርዳት ዝግጁ ነን። በአሁኑ ወቅት ለልማት ተነሺ አርሶ አደሮች ያሉበት ስፍራ በከተማዋና በአካባቢው እንዳለው ሰፊ መሬት በብክለት የተጠቃ ነው። ለዚህም መፍትሔ እየተፈለገ እንደሆነ የገለጹት ደግሞ የአክሲዮኑ የዲሬክተሮች ቦርድ አባልና የግብርና ባለሙያው ዶክተር ጅሬኛ ዲንባባ ነበሩ። አደገኛ የሆኑ ኬሚካሎች ከየ ጋራጁ ከየ ሽንት ቤቱ፣ ከየ አቅጣጫው ጎርፍ መሬቱ ላይ ያለብሳል። ይሄ እንደገና ላይ ግብርና መጠቀም አስቸጋሪ ስለሆነ ያ ሁሉ መታየት አለበት፣ እናያለን። ያን ካየን በኋላ ለግብርና ይመቻል፣ ሊያገለግል ይችላል ሲባል ነው። ለዚህ ለከተማ ግብርና የምናውለው ስናውል ደግሞ ሃይ ቫሉ ክሮፕስ ቀጥታ የአዲስ አበባ ነዋሪ በቀጥታ ሊያገኝ የሚችል ለገበያም ቅርብ ስለሆነ ከተማ ውስጥም ስለሆነ ከተማውን ለመመገብ ነው። አክሲዮን ማኅበሩ 150 የልማት ተነሽ አርሶ አደሮችንና 28 ትውልድ ኢትዮጵያውያን የውጭ ዜጎችን በድምሩ 178 አባላትን የያዘ ነው። የዳይሬክተሮች ቦርድ ሰብሳቢው አቶ ለሚ ታየ እንደሚሉት ከሆነ ከአራት መቶ የማያንሱ በልማት ምክንያት ከይዞታቸው የተነሱ አርሶ አደሮች የማኅበሩ አባል ለመሆን አመልክተዋል። የአመልካቾቹ ማመልከቻ ተጣርቶ የልማት ተነሽ መሆናቸው ሲረጋገጥ አባል የመሆን መብታቸው የተጠበቀ መሆኑ አቶ ለሚ ገልጸዋል። የፍንፍኔ የልማት ተነሽ አርሶ አደሮችና የዲያስፖራዎቹ ንግድ አክሲዮን ማኅበር በ180 ሚሊዮን ብር መነሻ ካፒታል የተቋቋመ ማኅበር መሆኑም ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። አሁን ሙዚቃን እንጋብዛችሁ። ይህ ሙዚቃ ትዝ አላችሁ? ሄኖክ የጃኖ ባንድ የሙዚቃ አባል ሀሌሉያ የተጫወተችው የሶማሌኛ ዘፈን ነው። ዱሮ እና ሶማሌኛ ቋንቋ እንደምትናገርና በቦሌ ሚካኤል አካባቢ እንዳደገች ስትናገር ሰምቻለሁ በአንድ ቃለ ምልልስ ላይ እና ሞክቤል ፕሮዲውሰራችን ሞክቤል ደግሞ በጣም ተደስቷል። አዎ እንዴ፣ ጋቢና ራሱ እኮ በኢትዮጵያውያንና በሶማሊያውያን የምትሰራ እንዲያውም ዛሬ ከኬፕቨርድም ሰው አለን። ደስ ይላል አፍሪካ ወደ ተከታዩ ዘገባችን እናልፋለን። የምሽቱ የጋቢና እንግዳ ሰለሞን ሙልጌታ ካሳ ነው። በኢቤስ ቴሌቪዥን ቴክቶክ ዊዝ ሰለሞን የሚል ዝግጅት አሰናጅ ሲሆን በቅርቡ በኢትዮጵያና በውጭ ሀገርም ጭምር የሚሰራ መጽሐፍ ጽፏል። ግርምተ ሳይቴክ የመጽሐፉ ርዕስ ነው። ከሄኖክ ጋር ከአንተ ጋር ነው እንግዲህ ውይይት ያደረጋችሁት። በክፍል ሁለት ቃለ ምልልስ የአፍሪካ ሀገሮች በዲጂታል ቴክኖሎጂ ከሌላው ዓለም ጋር ያላቸውን ርቀት ለማጥበብ ምን መደረግ አለበት የሚል ጥያቄ ተነስቷል። ይወያያሉ። ዋናው አላማ የማርጊ የማድረግበት ለእኛስ የሚለው ሴክሽን ላይ ክፍል ላይ እሱን ነው ማወራው። ልዩነቱ ሰፍቷል። የዲጂታል ዲቫይድ አይደለም ልክ ድሮ የመደብ ልዩነት በፊውዳሉ ጊዜ እንደነበረው አሁንም በሀያኛው ክፍለ ዘመኑ የዲጂታል ዲቫይድ አለ። ያ ዲቫይድ ደግሞ ጀስት አንተ ስልሳ ጊጋባይት ፐር ሰከንድ ስላለና አንድ ጊጋባይት ፐር ሰከንድ ስላለኝ አይደለም ያ ወደ ኢኮኖሚ፣ ወደ ህይወት ጥራት፣ ወደ ትምህርት፣ ወደ መራቀቅ የሚመነዘር ነገር ነው። ስለዚህ እዛ ነገር ላይ ከተስማማን የኢንዱስትሪ አብዮቱ በአራት ዌይቦች ውስጥ አልፏል። አንደኛው የኢንዱስትሪ አብዮት ከዛው የስቲም ኢንጂን እና ቅድም ያልኩ ኮል የተፈጠረበት ነው። ሁለተኛው ደግሞ የአውቶሜሽን ኤሌክትሪክ የተፈጠረበት ጊዜ ነው። ኤሌክትሪክ ሲመጣ ደግሞ ከኮል ፊውል የነበረው ተቀይሮ ደግሞ ኦቶሜሽን በብዛት ማስ ፕሮዳክሽን መጣ። ከዛ በኋላ ዘሎ ሶስተኛው ኢንዱስትሪያል አብዮት ደግሞ የኢንተርኔት ዘመን ነው። የኮምፒውተር እና የኢንተርኔት ዘመን በ1960 ዎቹ የተፈጠረው ነው። አሁን ላይ እሱም አልፎ ኢንተርኔት አብዮት የሚባለው ማልፎ አሁን ደግሞ ዲጂታል የዲጂታል አብዮት ነው። በኢንተርኔት ዙሪያ የሚፈጠሩ ኢኮኖሚዎች የዲጂታል ኢኮኖሚ ኖሌጅ ቤዝድ ኢኮኖሚ የምንለው ነው። ስለዚህ ዓለም የደረሰችበት ቦታ ያ ከሆነ አፍሪካ ምን ብላ መነሳት ነው ያለባት? በቃ ፋብሪካው መገንባት አለበት። የመንገድ ስራው መቀጠል መቻል አለበት። ነገር ግን በኮር ኦፍ የፖሊሲውና የስትራቴጂ መሆን ያለበት ዓለምን የሚያንቀሳቀሰው ከፍተኛ የሆነ የኢኮኖሚ ምንጩ ነው። ያ ደግሞ በእኔ አርጊመንት ወይ በእኔ ክርክር የዲጂታል ኢኮኖሚ ነው። አንድ ምሳሌ ልንገርህ። እዚህ የሚገርም ነገር ታውቃለህ። በእርግጥ ምን ያህል ፓወርፉል እንደሆነ ዲጂታል ኢኮኖሚ የምንለው ነገር እና እንዴት መምጣት እንዳለብን ጠቅሳለሁ። ፌስቡክን፣ ኡበርን፣ ኤርቢኤንቢን እና አሊባባን ለአንድ አፍታ አስባቸው። ብዙ ጊዜ ሰው ጠይቃለ ብዙ ቦታ የምናገረው ነገር ነው። ወደፊትም ደግሞ አለ በጣም በጣም ሀይለኛ ነገር ስለሆነ ፌስቡክ ምን ያመርታል? ይስጠይ ብዙ ሰዎች መረጃ ያመርታል ይሉኛል። ነው መረጃም አያመርትም ፌስቡክ የኔ እና አንተን ፎቶ እና የኔ እና አንተን ስታተስ ፋሲሊቴት ፕላትፎርም ነው ፕሮቫይድ ያደረገው ነገር ግን ፌስቡክ አስራ ሁለት ዓመት ብቻ ወጣት የሆነ ኩባንያ 170 ቀደም እዚህ ጋር እየተገረምኩ የሚጠቅሳቸው ኢንዱስትሪዎች የመኪና የአውሮፕላን ፈጠራው ቦይንግን የሚያክል ግዙፍ ኩባንያ ለመቶ ምናምን ዓመት ከነበረው በቫልዩ ፌስቡክ ይበልጣል። ይሄም ላይምሮ ማሰብ እኮ ይከብዳሉ። አንድን አውሮፕላን ስድስት ወር አምስት ወር ለመስራት የሚፈጅበት መቶ ምናምን ዓመት የነበረ መቶ ሺህ በላይ ሰራተኛ ያለው ኩባንያ ፌስቡክ በአስራ ሁለት ዓመት ውስጥ ምንም ነገር ሳያመርት በዋጋ ፌስቡክ ይበልጣል። this is how powerful your digital economy ግን እሱ የምጣኔ ሀብት የአንድን ሀገር ምጣኔ ሀብት እድገት መለኪያ ሊሆን ይችላል። በጣም ይለካል። ፎር ዩር ኢንፎርሜሽን ሲሊኮን ቫሊ ምን ለው ፌስቡክ፣ ጉግል እና የመሳሰሉት ትልቅ ጃይንት የሆኑ ቴክኖሎጂ ኩባንያዎች ያሉ የተፈጠሩበት ሲሊኮን ቫሊ ለአሜሪካ ጂዲፒ ኮንትሪቢዩት የሚያደርጉ ኮንትሪቢዩሽን በጣም ትልቅ ፐርሰንት ነው ከሌሎቹ ጋር ሲደምር። ስለዚህ ይሄ አለምን የሚያንቀሳቅስ አንድ ሀገርን ኢኮኖሚካል እንትን አድቫንስ የሚወስን ነገር ስለዚህ ይሄ ከሆነ አፍሪካ ፖሊሲ ሜከሮች መሪዎች ምንድነው ማድረግ ያለባቸው? የኢንተርኔት ማፋጠኑ የምንድነው ኢንፍራስትራክቸሩን ማስተካከሉ ግዴታ። ከዛ ባለፈ ግን የአስተሳሰብ ለውጥ የፋይናንስ አሰራሩ ነው። የአሁን የማይጨበጥ ነገር ይዘህ መተህ አንተ አሁን ኮድ ልጽፍ ነው እና እስኪ ብር አበድረኝ እና ይሄ ኮድ ዓለምን ይቀይራል። ልክ ፌስቡክ 2004 ላይ ሃርቫርድ ውስጥ ቁጭ ብሎ ሲጽፍ በቃ 2 ቢሊዮን ተጠቃሚ ይኖራል እኔም ከአስሩ ሀብታሞች አንደኛ ይሆናሉ። ልብ እንደ ብድር የምታየው ማድረግ ነው ያንን ማይንሴት መቀየር አለብን። እንኳን እዛ እዚህም ከባድ ነው። ነገር ግን አትሊስት የሆነውን አይተናል። ምስክር አለ እዚህ እና ያን ሁሉ ነገር ቀይረን አመለካከቱን፣ የፋይናንስ አሰጣጡን፣ የፖሊሲ ሂደቱን ለቴክኖሎጂ ኩባንያዎች እና አሰራሮች የተለየ ጥቅማ ጥቅም እየተሰጠ ኢንሴንቲቭ እዚህ ሀገር የተለመደ ነገር ነው ታውቃለህ። ያን እየተደረገ ያንን ነገር ማፋጠን ያለብን ወደዛ ነገር ውስጥ እንድንገባ። ብዙ ወጣቶች ያሉበት አህጉር ነው አፍሪካ። ኢትዮጵያ ወደ ሰባ በመቶ የሚሆነው ህዝቧ ከ35 ዓመት በታች ያለ ነው። የስራ ሀሳብ አላቸው። የስራ ሀሳቡን ይዘው በማህበረሰባቸው ውስጥ ያለውን ችግር ለመፍታት የሚሰሩ የሚተጉ ወጣቶች አሉ። ግን በአንጻሩ ደግሞ ፈተናዎች አሉ። አንደኛው የፈጠራ ባለቤትነት መረጋገጥ፣ ፍርድ ቤቶቹ ፍጥነት መኖሩ፣ ነገሮች ማሳለጥ መቻላቸው፣ ንግድ እንዲያቋቁሙ የሚያስችሉ በተጨማሪም የብድር አገልግሎት ማግኘት መቻል አለባቸው። ኢትዮጵያ ውስጥ እስካሁን የተሻሻሉ ነገሮች በዚህ ረገድ ምን ትመለከታለ? ሁለተኛው ደግሞ ወደፊት በረጅም ወይ በአጭር ጊዜ ምን መሰራት አለበት? ይሄን ለማሻሻል ከአፍሪካ ብጀምር ደስ ይለኛል። ምክንያቱም ብዙ አራያም የሆኑ የአፍሪካ ሀገሮች አሉ። ከዛኛ ሀገር ውስጥ ያየሁትን በማውቀው ያህል ለመናገር ሞክራለሁ። ምክንያቱም መጽሐፊም አፍሪካን እየጠቀሰ የሚናገረው ዋና ነገር በቃ መደምደም ያደረኩት አፍሪካ እዚህ ነገር ውስጥ ይሄን ነገር እውነት ካልተገነዘበች የበለጠ ቁልቁል ወደኋላ ነው የምንሄደው። በጣም በጣም በሚያስፈራ ሁኔታ ወደ ኋላ እንቀራለን። ስለዚህ ይሄን መገንዘብ አለብን። ለዚህ በጣም አርአያም የሆኑ አገሮች አሉ እንደ ሩዋንዳ፣ ኬንያ፣ በዌስት አፍሪካ ደግሞ ናይጄሪያ እና ጋና ውስጥ በጣም ጥሩ ጥሩ ነገር ይካሄዳል። ቦትስዋና ወደ ታች ብኖር ወደ ሳውዝ እና ሳውት አፍሪካ ብዙ ነገሮች አሉ። ኢኮኖሚ ኢኮሲስተሙን ከማስተካከል ፖሊሲን ከመቀየር የኢንተርኔት አቅርቦቱን ከማስተካከል ዋጋ ከመቀነስ የፋይናንስ አሰጣጡን ከማስተካከል ለወጣቱ መንግስት ሩዋንዳ ለምሳሌ ከፌደራል ጋቨርመንቱ ቼክ ይቆረጣል። ፈጠራ የቴክኖሎጂ ስፔሲፊካሊ የቴክኖሎጂ ፈጠራ ሀሳብ ላለው ወጣት ቼክ ይቆረጥለታል። ሉዝ ቢያደርግም ሪስኩ ተወስዶ ማለት ነው። ያ አይነት ነገር ብቻ ይሄ ኢንኩቤሽን እና የስታርታፕ ኮንሰፕት ገና የለም ኢትዮጵያ ውስጥ። በብዛት አሉ በጣም የሚሰሩ ሰዎች፣ ሄጅም ይጎበኛቸው መጻፍ ላይ ጠቅሻቸዋለሁ። የሚሰሩትን ማመስገን አለብን። እንደዛ ነው ስለዚህ ጠቅሻቸዋለሁ። የሚሰሩ አሉ ግን ገና ነው። ቅድም እንዳልኩ መቶ ሚሊዮን ህዝብና ሚዲያን ኤጅ አቨሬጅ ኤጅ 17.5 ዓመት በሆነበት ሀገር ውስጥ 27 ሚሊዮን ተማሪ አክቲቪ ትምህርት ቤት ውስጥ ባለበት ሀገር ውስጥ በጣም ገና ነው እና ከነዛ ከአፍሪካ ሀገሮች ምክንያቱም ብዙ ጊዜ ስታወዳድር ከአሜሪካ ጋር ብታወዳድር ነውር ነው አይሆንም ወይም ከአውሮፓ ጋር፣ ግን ከእኛ ተመሳሳይ የሆነ ኢኮኖሚ ካላቸው ሀገሮች ጋር አወዳድረ ልምድ ወስደ እኛስ እንዴት እናስተካክላለን በሚለው ውስጥ ብኔ ጥሩ ነው እና ኢትዮጵያ ውስጥ ገና ብዙ መስተካከል ያለበት ነገር አለ ብዬ ነው ማስበው። ከፖሊሲ አሰራሩ ከስትራቴጂ አንጻር የኢንፍራስትራክቸሩም ጋር በተያያዘ በተለይ በፋይናንስ ሁላ በጣም በጣም ማዝንበት ነገር ነው። የቴክኖሎጂ ፈጠራ ሀሳብ ላለው ሰው የተመቻቸ የፋይናንስ አቅርቦትና ኢቨን ግራንትና የመሳሰል የሚያበረታታ ነገር የለም። አንዱ ምሳሌ ይህን የምንቀርጽባቸው ካሜራዎች ያመጣውን የካሜራ እና የፎቶግራፍ ማንሻ መሳሪያዎች ኢትዮጵያ ውስጥ ሁለት መቶ ፐርሰንት ነው የምትቀረጠው፣ አሁን ብታስገባ እና ያ ህግ መቼ እንደወጣ ሲነገረኝ በጣም ይገርመኛል። ያ ብዙ ኢትስ ቴሊንግ ብዙ ነገር ያሳያል። በ1952 ዓመተ ምህረት በአጼ ኃይለ ሥላሴ ዘመነ መንግስት የኤሌክትሮኒክስ ዕቃዎች የቅንጦት ዕቃ ተብለው በተመደቡበት ደረጃ ምደባ ወቅት የወጣ ፖሊሲ ነው እና አልተቀየረም አሁንም ስለዚህ ያ ነገር ያን ካየህ ስንት ነገሮች እንደዚህ አልተስተካከሉም። ስለዚህ ፖሊሲ ቢስተካከልና ቢቀየር፣ ይሄ ኢኮኖሚ መጥቷል ገፍቶ፣ በአለም ላይ የመጣ ጎርፍ ነው ልንከላከሉ አንችልም። ስለዚህ ዲጂታል ኢኮኖሚ ከመጣ ያን የተመጣጠነ ፖሊሲና ህግ አውጥቶ በዛ ነገር ውስጥ መሄድ ያስፈልጋል ግድ ነው እና ይሄ ነገር በጣም ወሳኝ ነው ብዬ ነው የማስበው። ከመንግስት ከመጠበቅስ ባለፈ በማህበረሰቡ ንግድ ተቋማቱ፣ በወጣቶቹ የተያዘው ጥረት ምን ይመስላል እነኚህ የሀሳብና የተግባር አምዶች ፕላትፎርሞች ስ ምን ለውጥ ያመጣሉ ብለህ ታስባለህ አንተ? በጣም ግሩም ነው። ግን ይሄ አገር የሚለውጥ አሁን የምናወራው ግራንድ ስኬል ቪዥን ነው አገር መቶ ሚሊዮን ሰዎች በታሳቢነት ይዘን ነው ዲጂታል ኢኮኖሚን እንዴት አድርገን በኢትዮጵያ ላይ እናሳድግ የምንል ያለ ነው አይደለም። ስለዚህ ያ ትንሽ ጥረት አይደለም፣ እጅግ በጣም ከፍተኛ የሆነ ኤፈርት ነው የሚጠይቀው። ስለዚህ ከታች ያለው በጣም ግሩም ግሩም ወጣቶች አሉ፣ ማመን ነው የማትችለው እ የበርኮ ጊዜ የብሎሙንም ሄጄ እንደዚህ ንግግር አድርጌ ነበርና ከልጆቹ የሚሰነዘረው አይዲያ የሚፈጥሩት ፈጠራ ነገር ግን በመንግስት ደረጃ በሀገር አቀፍ ደረጃ ተይዞ ነርቸር ካልተደረገ እንክብካቤ ካላደረግለት የትም መድረስ አይቻልም። ግርምተ ሳይቴክ ነው የሚለው መጽሐፉ። ደራሲው ሰለሞን ሙሉጌታ ካሳ አመሰግናለሁ። በጣም አመሰግናለሁ ሄኖክ ን አንተና ጋቢና። ሄኖክን እና እንግዳውን ሰለሞንን እናመሰግናለን። የዚህ ውይይት ደግሞ በምስል በፌስቡክና ሳምንቱ መጨረሻ በዌብሳይታችን ላይ እናቀርበዋለን። ፌስቡካችን የአማሪክ ላይ ጠብቁን ስናስተናግዳቸው ያመሸ ነው። እኔ ሄኖክ ሰማ እግዚር ጽዮን ግርማንን ጉዟችሁ የሰመረ ይሁን እያለን እንሰናበታለን። ዝግጅቱን ያቀናበረልን ሞክቢል ያቤሮ ነው፣ የስርጭት መሐንዲሱ እናመሰግናለን። መልካም ምሽት።